እንደምናመሽታችሁልኛል፣ የተከበራችሁ አድማጮቼ ቻይና ያስተናገደችው 15ኛው የዓለም አትሌቲክስ ሻምፒዮና ውድድር በኬንያ አሸናፊነት ተጠናቋል። ኢትዮጵያ በሴቶቹ አምስት ሺህ ሜትርና በማራቶን ድል ተቀዳጅታለች። እነዚህና ሌሎች ስፖርት ዜናዎችም ይዘናል። አብራችሁን ቆዩ። በቻይና ርዕሰ ከተማ ቤጂንግ በአስደናቂው የወፍ ጎጆ ስቴዲየም ላለፉት ዘጠኝ ቀናት ሲካሄድ የሰነበተው አስራ አምስተኛው የዓለም አትሌቲክስ ሻምፒዮና አሁን በኬንያ አሸናፊነት ነው የተጠናቀቀው። ትላንት የኬንያ አትሌቲክስ ቡድን ሰባት ወርቅ፣ ስድስት ብርና ሦስት ነሃስ በአጠቃላይ አስራ ስድስት ሜዳሊያ ሰብስቦ በአስራ አምስት ዓመት የሻምፒዮናው ውድድር ታሪክ አንደኛ ሆኖ ማጠናቀቁ መላውን የዓለም ሕዝብ አስደምሟል። ውጤቱ ለኬንያ ብቻ ሳይሆን ለመላው አፍሪካ አኩሪ ነው ተብሏል። የዓለምን ሬኮርድ የጨበጡ የኬንያ አትሌቶችና ፈጣን ሰዓት ያስመዘገቡ የኢትዮጵያ ራጮች በአሸናፊነት እየተጠበቁ ባለበት ሁኔታ ደግሞ አንድ ግርማይ ገብረ ስላሴ የተባለ የአስራ ዘጠኝ ዓመት ዕድሜ ያለው ኤርትራዊ ወጣት በወንዶቹ ማራቶን ማሸነፉ አንዱና የውድድሩ አስገራሚ ክስተት ለመሆን በቅቷል። ሌላው አስገራሚ ያደረገው የመጀመሪያው በዕድሜ ወጣት መሆኑና ለኤርትራም በዓለም አትሌቲክስ ሻምፒዮና የማራቶን ውድድር ታሪክ የመጀመሪያውን የወርቅ ሜዳ ላይ ማስገኘቱ መሆኑን ባልደረባችን ገዛኝ መስቀል ጠቅሷል። ሌሎች አዳዲስ ክስተቶችም እንዳሉ ነው ገዛኝ የሚጠቃቅሰው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ቀደም ሲል በተጠቆሙበት የዶፒንግ ጥርጣሬ ሲሰለሰልና ሲበሳጭ የሰነበተው የእንግሊዝ ፓስፖርት ያለው ሞፋራህ በአምስትና አስር ሺህ ሜትር የድርብ ወርቅ አሸናፊ መሆኑ የዓለማችን ፈጣኑ ጃማይካዩ ዩሴን ቦልት ደግሞ በሶስት ወርቅ ሜዳሊያ ባጠናቀቁ የውድድሩ ድንቆቶች ናቸው። ወደ ኢትዮጵያ ውጤት ስንመለስም በአስር ሺህ ወንዶች ውጤት ባይገኝም የተገኘው ስምንት ሜዳሊያ ከዚህ ቀደሞቹ ያነሰ ነው። ባለፉት ሰባት ዓመታት ወዲህ አትሌቲክሱ መታመሙንም የስፖርት ባለሙያዎችና ዝነኛ አትሌቶች ማሳሰባቸው የሚታወስ ነው። ሆኖም በሴቶች ማራቶን በማሬ ዲባባ አማካይነት የተገኘው የወርቅ ሜዳሊያ ለአትሌቷም ለኢትዮጵያም በሻምፒዮኑ የውድድር ታሪክ በሴቶች ማራቶን የመጀመሪያዋ መሆኑ አኩሪ ነው። ሌላው የውድድሩ አስገራሚ ውጤት በሴቶች አምስት ሺህ ሜትር አልማዝ አያና፣ ሰንበሬ ተፈሪና ገንዘቤ ዲባባ ቀድሞ ተከታትለው ሶስቱን ሜዳሊያ ጠራርገው ወደ ኢትዮጵያ አካውንት ማስገባታቸው ከምንም በላይ ኢትዮጵያውያንን ታስደስቷል። ይህም ውጤትና ትዕይንቱ የአረንጓዴውን ጎርፍ የኋላ ታሪክ አስታውሶናል። ለወትሮው ከኬንያ ጋር በደረጃ ተፎካካሪነት የነበረው በቤጂንጉ የዓለም አትሌቲክስ ሻምፒዮና በሰፊ ርቀት መበለጥ ግድ ሆኗል። ደግነቱ ሁለቱ ጎረቤትና ወዳጅ አገሮች በመሆናቸው ለዚህ ውጤት የበቁበትን የስልጠና ተሞክሮ በመውሰድ ለወደፊት መዘጋጀት ብልህነት ነው። ይህንን ማድረግ ደግሞ ከኢትዮጵያ አትሌቲክስ ፌዴሬሽንና ከክለቦች የሚጠበቅ ውጤት ነው። ይኸው ነው። በእኔ በኩል ያለው ሰለሞን። አመሰግናለሁ። ገዛ ዐይነ ጽዮን መስቀል ነበር ከአዲስ አበባ። ዘጠኙን ቀናት በቤይጂንግ አሳልፈው አሁን ከሁለት ሰዓት በፊት ፓሪስ የተመለሱት የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት አዲሱ ልዩ አማካሪ ፍቅሩ ኪዳኔም ስለ ውድድሩ የሚሉት አላቸው። ቻይና እንደ ልማዷ ያዘጋጀችው የዓለም አትሌቲክስ ሻምፒዮና በጥሩ ሁኔታ ተፈጽሟል። ኡሴን ቦልት በመቶ ሁለት መቶና በአራት በመቶ በዱላ ቅብብል ሶስት የወርቅ ሜዳሊያ አንጠልጥሏል። ቻይናም በአትሌቲክስ አለሁ አለሁ ማለት ጀምራለች። አራት በመቶ የዱላ ቅብብል የብር ሜዳሊያ አግኝታለች። ከአስር ዓመት በኋላ ጉድ እንደምታፈላ አትጠራጠሩ። አስደናቂ ውጤት ያመጣችው ግን ጎረቤታችን ኬንያ ነች። ሰባት ወርቅ፣ ስድስት ብር፣ ሶስት መዳብ በመሰብሰብ በጠቅላላ ውጤት ከዓለም ውስጥ አንደኛ ሆናለች። ኬንያ ካስገኘችው አስገራሚ ውጤት ዋናው ጁልዮስ የጎ የተባለው አትሌት ዘጠና ሁለት ሜትር ከሰባ ሁለት ጦር በመወረወር ያገኘው የወርቅ ሜዳሊያ ነው። እሱንም ተከትሎ የብር ሜዳሊያ የወሰደው የግብፅ ተወዳዳሪ ኢትዛብ አብዱርሃማን ሰማንያ ስምንት ሜትር ከዘጠና ዘጠኝ የወረወረው ነው። እነኚህ ሁለት አትሌቶች የሰለጠኑት በፊንላንድ ነው። ሌላው ግሩም የኬንያ ውጤት ደግሞ በአራት መቶ ሜትር መሰናክል ኒኮላስ ቤት ያገኘው ወርቅ ሜዳሊያ ነው። ኢትዮጵያስ? የኢትዮጵያ ጉዳይ ብዙ የሚያስገመግም ነው። አሸባሪም የሚያሰኝ ነው። ይልቁንም በጣም ያሸብራል ማለቱ ይቀላል። የአበበ ቢቂላ ሀገር በቤይጂንግ የዓለም አትሌቲክስ ሻምፒዮና ምንም አልተሳካላትም። እውነት ነው። የንግስት ሳባ ወራሾች ገንዘቤ ዲባባ በሺ አምስት መቶ ማሬ፣ ዲባባ በማራቶን አልማዝ አያራ በአምስት ሺህ ሜትር በማሸነፍ የወርቅ ሜዳሊያ ስላገኙ የኢትዮጵያ ክብር አልተደፈረም። በጠቅላላው ኢትዮጵያ ሶስት የወርቅ ሶስት የብር ሁለት የመደብ ስምንት ሜዳሊያዎች አግኝታለች። በዚህም መሰረት አምስተኛ ወራለች። ከዚህ አስከትሎ ውጤቱ አስከፊ ባይሆንም የእኛ ተወዳዳሪዎች አመራረጥና አሉ ከሚባሉት ሀገሮች እኩል መፎካከር አቅቷቸውን ደሪሞርኪዮ ኋላ ሲጎተቱ ማየቱ አስገርመናል። ዓመቱን በሙሉ በአውሮፓ አሜሪካ፣ እስያ የሚያሸንፉት አትሌቶች የት ገቡ? አሰልጣናቸው የምን የተባሉትስ ወጣቶች የት ናቸው? በአስር ሺህ ሜትር ወንዶቹ አስረኛና አስራ አንደኛ ስንሆን ኢማድ መርጋ አቋርጦ ወጥቷል። በስምንት መቶ ሜትር የዓለም ሻምፒዮን የነበረው መሐመድ አማን ሲያቅለበልበው መሀል ገብቶ መነቃነቅ ሲያቅተው ፊቱ የነበረውን ባላ ጋራ ሁለቴ በእጁ ስለገፋው ከውድድሩ አስወጥተውታል። እንዴት እንዲህ አይነት ስህተት ያውም ማጣሪያ ላይ መፈጸሙ ይገርማል። በማራቶን ሩጫ ሁለት ሰዓት ከአምስት ስድስት ሰባት ደቂቃ የሚፈጽሙ በብዛት ያሉበት ሀገር በወጣቱ ኤርትራዊ ግርማ ገብረ ስላሴ በሁለት ሰዓት አስራ ሁለት ሰላሳ ስምንት አሸናፊነት ሲፈጽም የማነ ፀጋዬ በሁለት አስራ ሶስት ሁለተኛ ሲሆን፣ ሌሊሳ ዲሳሳ ሰባተኛ፣ ብርሃኑ ለማ አስራ አምስተኛ ወጥተዋል። የኢትዮጵያ አትሌቲክስ በአትሌቶች ጉብዝናና ጥረት የተገነባ ነው። የትምህርት ቤት ስፖርት በመውደቁ የተነሳ እንደ ጥንቱ ጊዜ ከተማሪ ቤት ብቅ የሚሉ አትሌቶች የሉም። ወደ ሩጫው ዓለም የሚመጡት በማራቶን ተወዳድረው ሀብት ለማፍራት እንጂ ለዝና አይደለም። የአሰልጣኝ ችግር ስላለ ወጣቶችን ሞክሮ አማክሮ ወደሚስማማው አይነት ውድድር ለመምራት የሚያስችል ችሎታ ያላቸው ጉድለት አለ። አለበለዚያ ቤጂንግ ላይ ያየናቸው ከኬንያዎቹ ጋር ስናስተያያቸው ባሯሯጧቸው ልዩነት መኖሩን በግልጽ ማየት ይቻላል። የስፖርት መሪዎቹም ከክለብ ደረጃ እና ስፖርቱን የሚያውቁ መሆን አለባቸው። አገሪቱ በዘር እንደ ተከፋፈለችው ሁሉ ስፖርቱን በዘር እንዳይከፋፈል መጠንቀቅ ያስፈልጋል። የፖለቲካ ባለስልጣኖችም የፓርቲ ካድሬዎች በኃላፊነት መሾም ጥቅምም ጉዳትም አለው። የሚሻለው የስፖርቱ ጉዳይ ለአዋቂ መስጠት ነው። ቻይናም ገብቷት በአትሌቲክስ ብቻ ወደ አስር የአሜሪካን አሰልጣኞች ቀጥራለች። አመሰግናለሁ አቶ ፍቅሩ ኪዳኔን። አዲሱ የካፍ ፕሬዚደንት ልዩ አማካሪ ናቸው። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅቱ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩት።